ራዲዮ መጽሔት ዝግጅት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መማርን ነው። መማር መምህሩ አስተማሪ የነገሩኝ ጥንት ዋ ተማሪ መሆን፣ ዋ ጀማሪነት መች ቆሟል ከቶ ጥሪው የሕይወት በቃህ የሚል የለም ድንበርህ ደርሰሃል ዓለም ሁሌ አዲስ ነው ናጀምር ይልሃል ይተናነቀሃል የግቢው ሃሁ ሲያልቅ የውጪው ሃሁ አለ የውጪው ሃሁ ሲያልቅ የራስ ውስጥ ሃሁ አለ የራስ ሃሁ ደግሞ እርም ነው ጥልቅ ነው አዘቅቱ አይታይም ተስፋው ሰማይ ዳር ነው መጨረሻም የለው ግለሰቡን ሁሉ ህብረተሰብ ሲውጣው! ሕይወት ዳንቴል ሽቦ ቅንጣቱን ክር ሁሉ ጥልፍ ጥልፍ ሲያደርገው ጅምሩን ቀምሰሃል ጉሹን ጠጥተሃል መርካት እንደሌለው ዐውቀህ እረክተሃል። ጊዜ ሲሸምነው ጥበብ የሚሰኘው ኑሮ ድርና ማግ መማር ማዳወር ነው አንደኛው ፈተና ለአንዱ እያቀበለ ጨረስኩ ያልከው ትምህርት ደሞ እየጀመረ ሕይወት ክብ ሩጫ መሆኑን ሲነግርህ! ቀለበቱን ስበር ማወቅ ከፈለግህ ብሎ ሲሞግትህ መጋፈጥ ብቻ እንጂ የለህም መሸሻ የምትሮጥበቱ መነሻ መድረሻ መድረሻ መነሻ እስኪጠፋው መላ እስኪወዛገቡ ወዛገቡ አንጎልና ናላ ተማርኩ ያለው ሁላ ምሩቁ እየፈላ በአገር በሰፈሩ እየተበተነ ብዙሃን ባህር ውስጥ ሟምቶ እየሰፈነ የቆየው ሲበዛ እየተመዘነ ጠሎ እየሰከነ ምሩቅ ነኝ ያለው ሰው ካለም ጋር ይጋጫል። ምራቂ የሆነ ትምህርቴን ጨርሼ ኮሌጅም በጥሼ ማለት ያፋመል ነው። የሚጨረስ የለ፣ የሚበጠስ የለ። መማርን ነው እኮ ስትማር የኖርከው ዕውቀት ያለው ወዲያ ካንተ ግቢ ማዶ ስንት ቆብ ተጥሎ፣ ስንት ዲግሪ ቀዶ፣ ስንት ካባ አውልቆ፣ ስንት ሕሊና ማግዶ የሚገኝ ነገር ነው። ኑሮ የሚሉት ማጥ ውስጥ ራቁት ተሂዶ ተማርክ የሚባለው የተማርከውን መኖር ስትጀምር ነው። ዕውቀት የሚሆን አድ ኤንድ ድሮፕ ነው ሕይወትም፣ ሰርክ ቀን ክሬዲት አወር ነው የድሜ ንፉግ ዘመን። የየራስ ታሪክም ድፌ እንደሚደረግ የሚሟገቱለት ሲኒየር ቲስስ ነው። መኖር፣ መወዳደር፣ ማሸነፍ ነው ፍሬው ስቃይ ተሰቃይ፣ ነው ሕዝቡ፣ ኅብረተሰቡ ሁሉም ለየግቡ፣ ውጤቱ እስኪለጠፍ ከኑሮ ጋር ጠቡ። ደሞም ዕውቀት ማለት አለው አንዳች እውነት ክፉ አመል አለበት። በአናት በአናቱ ላይ ካልጨማመሩበት እንደ ብር አይደለም ባንክ እንዳኖሩት አይወልድም አይከብድም አለኝ አለኝ ቢሉት፣ ባለህ ባኖርከው ላይ እየጨመርክበት መኖር ስትጀምር ነው ፈተናህ ቢበዛም ተማርክ የሚባለው ጨምረህ ለመማር ዝግጁ መሆን ነው። ስለዚህ ጠዋት ማታ መማር መማርን ነው። ሰኔ 30 1990 ይለናል፣ ገጣሚ ነቢዩ መኮንን መማርን መማር ነው በሚል በቋጠሩት ስንኝ የሳምንቷ ምርጥ ገጠም ነው። በአድማጮቻችን ስም ምስጋናችን ይድረሳል።

Muffeting, and some you know, I am on And that's a bit you must get a And the of you put the and you know, I am and <laughs> a